የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት 19፣ 25ና 31 ሜትር ባንዶች በየቀኑ ከምሽቱ ሰዓት ከአራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። 2016 ዓ ም የኢየሱስ ክርስቶስ ልደት የገና በዓል በዛሬው ዕለት በኢትዮጵያና በተለያዩ አገሮች በሚገኙ የክርስትና እምነት ተከታዮች ዘንድ እየተከበረ ነው። በዓሉን የምታከብሩ አድማጮቻችን በሙሉ እንኳን ለብርሃን ልደቱ በሰላም አደረሳችሁ። ዛሬ ታህሳስ ሀያ ስምንት ነው። ልደትን የምናከብረው ከዚህ በፊት የምናከብረው ሀያ ዘጠኝ ነው። ልደት ነገ ነው እንግዲህ ሀያ ዘጠኝ ታህሳስ በሀያ ስምንት የምናከብርበት ከጥንት ጀምሮ ያለውን እንደው ታህሳስ ሀያ ስምንት ቀን በአጼ አምደጽ ዘመነ መንግስት ማለትም የዛሬ ሰባት መቶ አስራ ስምንት ዓመት ገደማ ላይ ነው መከበር የተጀመረው። ወደ 28 የመጣበት ጉዳይ በዘመነ ሉቃስ ጳጉሜ ስድስት ቀን ትውላለች። ዕለቱን ተንተርሶ የአዲስ አበባው ንጉሴ አክሊሉ ከአንድ እንግዳው ጋር ካደረገው የገና በዓል ወግ የተወሰደ ነው። በውጭ ሀገር ያሉ ኢትዮጵያውያን በዓሉን እንዴት እያከበሩ ነው? ይህንንም አኝተናል። ኢትዮጵያ ገና ነው ማከብረው። ነው እዚህም ሀገር መሆን ማለት ነው። መስተላለፍ ንፈልገው መልክት ኢትዮጵያ ሕዝብ ሙሉ ሰላም ነው የምመኘው። ምክንያቱም ረጅም ጊዜ ሆኖናል። አሁን እዚህ ፈገግ ስል ስታየኝ ያው ደስተኛ ልመስል እችላለሁ፣ ግን በዓልን በሙሉ ደስታ ካከበርን በጣም ቆይተናል። ያው ሀገራችን ሰላም ስላልሆነ በዚህ ሰዓት ብዙ ወገኖቻችን የእኛን እርዳታ የሚፈልጉበት ወቅት ነው። እግዚአብሔር ወይ ካለ እንበት ሲኖ መከራ እንዲታደገን እየጸለይን ይህንን በዓል ያው እናክብር የሚል መልእክት ነው ማስተላልፈው። እግዚአብሔር ሀገራችንን ሰላም ያርግልን። የመጀመሪያ ሳምንቱን እያገባደደ ባለው የአውሮፓውያኑ አዲስ ዓመት የመጀመሪያ ለሆነው የራዲዮ መጽሄት የተመረጡ ሙዚቃ ኃያል ምስጢርና በአንጎላችን ላይ ስለሚያሳድረው አዎንታዊ ተጽዕኖ ወይም ስለሚያስገኘው ታላቅ ጠቀሜታ የሚያወሳና ከዚህ ቀደም የቀረበ አድማጮቻችንም፣ ደግመን እናሰማችሁ ዘንድ ከአሁን ቀደም በጠየቃችሁን ቅንብርም ዛሬ ሰዓት አግኝተናል። ሁለቱ ቋሚ የመጽሔት ቀለማት ሙዚቃና የሳምንቱ ምርጥ ግጥም ለዝግጅቱ ውበትና ለዛ ብቻ ሳይሆን ያለነሱ መጽሔት መጽሔት አይሆንም እና ለምሽቱ ያልናቸውን መራርጠናል። እጅጉን እንደምንሰነበታችሁ ክቡራትና ክቡራን አድማጮች፣ የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታየና አሉላ ከበደ ነን። የእረፍት ጊዜያችሁ ከእኛ ጋር አዝናኝ እንደሚሆን ተስፋ እናደርጋለን። አሁን የሰዓቱ የዓለም ዜና ይቀድማል። እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድ የተገነጠለችው ሶማሌላንድ ራሷን የቻለች ሀገር ሆና እውቅና ለማግኘት ኢትዮጵያ የቀይ ባህር ወደብ እንድታገኝ የፈጸመችውን ስምምነት የሚያፈርስ ሕግ ቅዳሜ ምሽት ፈርመዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የቀይ ባህር ላይ ወደብ ለማግኘት ያላቸው ፍላጎት በአፍሪካ ቀንድ ሀገራት መካከል አዲስ ግጭት እንዳያስነሳ ስጋት ፈጥሯል። ወደ ባልባ የሆነችው ኢትዮጵያ ከሶማሌላንድ ጋር የፈጸመችው ስምምነት ኢትዮጵያ 20 ኪሎ ሜትር ዝመት ያለው የባህር ጠረፍ ለዓመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅድ ነው። ሶማሌላንድን የሀገሩ አካል አርጋ የምትቆጥረው ሶማሊያ ግን ይህንን ስምምነት ተቃውማለች። ፕሬዚዳንት መሐመድ ዛሬ ምሽት በኢትዮጵያ መንግስትና በሶማሌላንድ መካከል የተደረገውን ህገወጥ የመግባቢያ ሰነድ የሚያፈርስ ህግ ፈርም ያለው ሲሉ በኤክስ ወይም በቀድሞ አጠራሩ ትዊተር ላይ መልእክት አስተላልፈዋል። ፕሬዚዳንቱ አክለው የፈረሙት ህግ በዓለም አቀፍ ህግ መሰረት አንድነታችንን፣ ሉዓላዊነታችንን እና የግዛት አንድነታችንን ለማስጠበቅ ያለንን ቁርጠኝነት የሚያሳይ ነው ብለዋል። የሶማሊያው ፕሬዚዳንት አዲሱ ህግ ምን አይነት ዝርዝሮች እንደያዘና ፓርላማው መቼ እንዳጸደቀው አልገለጹም። በጉዳዩ ላይ ከኢትዮጵያም ሆነ ከሶማሌላንድ እስካሁን የተሰጠ ምላሽ የለም። ኢትዮጵያን ጨምሮ በመላው ዓለም የሚገኙ የኦርቶዶክስ ክርስትና እምነት ተከታዮች ዛሬ የገና በዓልን እያከበሩ ነው። የተለያዩ አብያተ ክርስቲያናትም ቅዳሜ ምሽት የተካሄዱ የገና ዋዜማ የጸሎት ስነ ስርዓቶችን በታደሙ ምዕመናን ተጨናንቀው ነበር። ሆኖም በመላው ዓለም የነበረው የበዓሉ ድምቀት በግጭቶች የተጋረደ እንደነበርም ተገልጿል። በዓለማችን ትልቁ የኦርቶዶክስ ክርስቲያን አማኞች ቤተ ክርስቲያን በሆነው የሩሲያ ኦርቶዶክስ ቤተ ክርስቲያን መሪ የሆኑት ፓትርያርክ ኪሪል ሞስኮ በሚገኘው የክርስቶስ ካቴድራል ተገኝተው ሰፋ ያለና ብዙዎች የታደሙበት የጸሎት ስነስርዓት መርተዋል። የጸሎት ስነስርዓቱ ከመጀመሩ በፊት የገና በዓል መልእክት ያስተላለፉት ፓትርያርክ ኪሪል ኢየሱስ ክርስቶስ ከተሳሳተ የህይወት ጎዳና ከተሳሳተ የህይወት አቅጣጫ አድኖናል በማለት ስለ መስዋዕትነት ፍቅር ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሞስኮ ምዕራባዊ ዳርቻ በሚገኘው መኖሪያ ቤታቸው ባካሄዱት የገና ዋዜማ ዝግጅት ላይም በዩክሬን ጦርነት ህይወታቸውን ያጡ ወታደሮች ቤተሰቦች ተገኝተዋል። በጎረቤት በሚገኙ ቤላሩስና ሰርቢያ የሚኖሩ የኦርቶዶክስ አማኞች ግን በአብያተ ክርስቲያናትና ከቤተ መቅደሶች ውጭ ባሉ አገልግሎቶች ላይ ልዩ ማዕዛ ያላቸው የዛፍ ቅጠሎችን በማጨስ እና የቤተ ክርስቲያናት ስርዓተ ቅዳሴን በመካፈል አክብረዋል። በግሪክ፣ አርሜኒያ፣ ኢራቅና በሌሎች የዓለም ክፍሎች የሚገኙ የእምነቱ ተከታዮችም እንዲሁ በዓሉን በተለያዩ ስነስርዓቶች አክብረዋል። አድማጮች ዜናው የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እሁድ ለት በዮርዳኖስ ተገኝተው ከንጉስ አብዱላህ ሁለተኛና የውጭ ጉዳይ ሚኒስትር አይማን ሳፋዲ ጋር ተገናኝተዋል። በተጨማሪም ብሊንከን ወደ ጋዛ የሚጓዝ የእህል እርዳታ የጫኑ መኪናዎች የሚገኙበትን የዓለም ምግብ ፕሮግራም መጋዘን ጎብኝተዋል። ዮርዳኖስ ብሊንከን በእስራኤልና ሐማስ ጦርነት እየተናወጠ ባለው ቀጠና ውስጥ በሚያደርጉት ጉዞ ከጎበኛት ሀገር አንዷ ናት። ዮርዳኖስም ሆነ ሌሎች የአረብ ሀገራት በአስቸኳይ የተኩስ ማቆም ስምምነት እንዲካሄድ ቢጠይቁም እስራኤል ግን እስካሁን ጥሪውን አልተቀበለችም። ብሊንከን በመካከለኛው ምስራቅ ዲፕሎማሲያዊ ግንኙነት እያደረጉ የሚገኙት በጋዛ ያለውን ሁኔታ ለማረጋጋትና በቀጠናው የተፈጠረውን ፍጥጫ ለማብረድ ነው። ከብሊንከን ጋር የጎንዮሽ ስብሰባ ያካሄዱት የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን በበኩላቸው በጋዛ አስቸኳይ የተኩስ ማቆም እንዲደረግና ያልተቋረጠ ሰብአዊ እርዳታ ፍሰት እንዲጀመር ጠይቀዋል። በተጨማሪም ፊዳን ሁለት መንግስት እንዲመሰረት በሚጠይቀው የመፍትሄ ሀሳብ ዙሪያ ድርድር እንዲጀመር ግፊት ማድረጋቸውን የቱርክ ዲፕሎማሲያዊ ምንጮች ገልጸዋል። የአውሮፓ ህብረት የሰላም ማስጠበቅ ሚና ያለውና ግጭቶችን ለመከላከል የሚረዳ የራሱን ጥምር ጦር ሊመሰረት ይገባል ሲሉ የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ጥሪ አቀረቡ። ታጃኒ ላስታምፓ ከተሰኘ የጣሊያን ጋዜጣ ጋር ባደረጉት ቃለ ምልልስ በመከላከያ ረገድ የአውሮፓ ህብረት የተጠናከረ ትብብር መፍጠር እሳቸው የሚመሩት ፎርዛ ኢታሊያ ፓርቲ ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። ታጃኒ አክለው እንደ አሜሪካ፣ ቻይና፣ ህንድ እና ሩሲያ ያሉ ሀያል ተጫዋቾች ባሉበት ዓለምና ከመካከለኛው ምስራቅ አንስቶ እስከ ህንድ ፓሲፊክ ቀውሶች ባሉበት የጣሊያን የጀርመን፣ የፈረንሳይ፣ ወይም የስሎቫኒያ ዜጎች ሊጠበቁ የሚችሉት አስቀድሞ በተዘጋጀ የአውሮፓ ህብረት ብቻ ነው ማለታቸውም ተገልጿል። አውሮፓ የመከላከያ ትብብር እንዲኖረው የሚጠይቀው ሀሳብ ከሁለት ዓመት በፊት ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትሎ እያደገ ቢመጣም የበለጠ ትኩረት የተሰጠው ግን ለሰሜን አትላንቲክ ጦር ቃል ኪዳን ወይም ኔቶ መስፋፋት ነው። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። በዛሬው እለት የገና በዓልን ለምታከብሩ መላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ እያልኩ ወደ ቀሪው የእሁድ ምሽት መሰናዷችን ልመልሳችሁ። ለራዲዮ መጽሔት ዝግጅታችን ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅታይና አሉላ ከበደ። በመጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ኖረሽ እዩ በቃ ቀለማንህ ብለሽ እኔን ስትተቺ ዘለሽ አትጠግቢ ስቀሽ አትሰለቺ። ወረሃ ጽጌ ነው አመት ሙሉ ላንቺ፣ ደሞ በየቀኑ ፋሲካ ነው ኑሮሽ። ያለም ሰቀቀኑ ሩቅ ነው ለጆሮሽ ሩቅ ነው ለጆሮሽ፣ የፍጥረት ሰቆቃ ለጋ ነው አእምሮሽ ገላሽም ነው ጮርቃ። ሌላም አለልሽም ኖረሽ በቃ። በየጎዳናሽ ላይ አደይ የሚያነጥፍ በየዛፉ ቅርፊት ስሚሽን የሚጥፍ በስቶልሽ ፈልቶልሽ አንቺ የሚያሽ ሞለሞን ቀምሰሽው አታውቂም የብቻነት ሸክሞን። አዎ ፍቅር መታጀብ ከኔክታር ይጥማል ግን ደግሞ ይገጥማል በተወደሱበት አንደበት መነቀፍ ገላ ጠብቆ ቅምንፋት ማቀፍ። አንዳንዴ ይገጥማል የማይሰምር ምኞት የማያልቅ ጥበቃ ሌላም አልልሽ ኖረሽ እዩ በቃ አንቺ ደስታ ወዳጅ በለምለም አጸድ ውስጥ ቢራቢሮ አሳዳጅ ኑሮ የምትታይሽ እንደ ጣዖስ ቀልማ እንዳትሸወጂ በአዝማሪዎች ዜማ፣ በሸንጋዮች ቃላት ሕይወትም እንደ ጃት የሾህ ቀሚስ አላት ከላም ከሐዘን ጋር እያልፏል በበረቃ ከዛቅ በስተጀርባ ተለፋል ቢቃ ሌላም ያልንሽ ዙረሽ እዩ በቃ። ገጣሚ በእውቀቱ ስዩም ለኦፕቲሚስቶች ሲል መጪውን በብሩህ ገጹ ማየት መጠበቅ ለሚወዱ ባላጅ የሳምንቷ ምርጥ ግጥም ዝግጅታችን ይጀምረናል። ወርሃ ጽጌ የአበባ ወር ስፕሪንግ አቆስ በሚያምር ሕብረ ቀለማት የተዋበች ወፍ ፒኮክ ሲል በግርጌ ማስታወሻው አስሯዋል። ገጣሚውን በእውቀቱ ስዩምን ለግሩም ግጥሙ እናመሰግናለን። and <laughs> then ሌላ ጨዋታ አይቆጡም። ጌታ የተባለበትን ምስጢር ታውቂ ይሆን? ቆንጀል አሉላ ንጉሴ አክሊሉ በገና በዓል ዙሪያ ባተኮረው የምሽቱ ዝግጅቱ ቢመለስበት አይሻልም? ይሻል ይመስለኛል። ይህን አመት እና ጊዜ ጠብቆ የሚነሳ ከገና ጋርም የተለየ ግንኙነት ያለው ወይም ቁርኝት ያለው አባባል ነው። በንጉሴ ዝግጅት እንዳልሽው እንመለከተዋለን። መልካም። አሁን በዚያው የገና ወጎችን ወደምንሰማበት የንጉሤ አክሊሉ ዝግጅት እንሻገር። የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ፣ ቤዛ ሊሆን ለእኛ አባቴ አስራት ደስታ ገብሩ የዛሬ ምሽት እንግዳ ይነውት። እንግዲህ ዛሬ እንዲህ እያሉ ነው መዘምራኑ ያደሩት አይደለም። ዛሬ ታኅሳስ ሀያ ስምንት የልደትን በዓል እያከበርን ነው። እናርሰውም እውነት ነው። በአማርኛ አቀረብኳ አጣፍጠፍ። በግዕዙ ደግሞ የበለጠ ውበት ሊኖረው ይችላል። ትክክልም ነው አባ አስራት ደስታ ገብሩ በሰባ አምስተኛው ዓመት ዕድሜ ላይ የሚገኙ ናቸው። ለረጅም ዓመታት ማህበረ ቅዱሳን ውስጥ ሰርተው በአሁኑ ሰዓት በረፍት ላይ ናቸው ለሀገር ለወገን ለቤተሰብ እየጸለይኩ ረፍት ላይ ነኝ ብለውኛል እና ለዚህ ፕሮግራሜ ተባባሪ ስለሆኑ በድጋሚ ላመሰግናቸው እወዳለሁ ለእንስሳ i <speaking in foreign language> በእንስሳት በረት ተጣለ እጅ መንሻውን ተቀበለ ነው ሲሉ ያደሩት ጳጳሳቱ ቅዳሴውን በስርዓተ ቅዳሴው ላይ አዎ፣ ይሄ ነው ቅዳሴው፣ ዲዮስቆሮስ ቅዳሴ ማንነው ዲዮስቆሮስ? ዲዮስቆሮስ፣ አዎ። እስቲ ዛሬ እንግዲህ እርስዎን እንግዲህ አርኮት ዛሬ ታህሳስ 28 ነው ልደትን የምናከብረው ከዚህ ጊዜ ከዚህ በፊት የምናከብረው 29 ነው። ልደት ነገ ነው እንግዲህ 29 ታህሳስ በ28 የምናከብርበት ምክንያቱን እንደው ከጥንት ጀምሮ ያለውን እንደው እስቲ ከሥር ከመሰረቱ በአጭሩ ያስረዱኝ። አመሰግናለሁ፣ ወንድሜ ንጉሴ። ታህሳስ 28 ቀን ዛሬው ዕለት መከበር የተጀመረው በሺ ሁለት መቶ ዘጠና ስምንት ዓመተ ምህረት በአጼ አምደጽዮን ዘመነ መንግስት ማለትም የዛሬ ሰባት መቶ አስራ ስምንት አመት ገደማ ላይ ጀምሮ ነው መከበር የተጀመረው። እንግዲህ ይሄ ወደ ሀያ ስምንት የተፋል የመጣበት ጉዳይ ዘመነ ሉቃስን በዘመነ ሉቃስ ጣቅሜ ስድስት ቀን ትውላለች። ያ ስድስቱ ቀን ከጽንሰቱ ጀምሮ ቢቆጠር ዘጠኝ ወር ከስድስት ቀን ይሆናል። ይሄ ተፋልሶ ያመጣል፣ የቀን ቁጥር ተፋልሶ ያመጣል። ላለማፋለስ ወደ ሀያ ስምንት እንዲሸጋሸግ ተደረገ። ዘጠኝ ወር ከአምስት ወር ቀኑን ጥንተ ቀመሩ ላለመልቀቅ፣ ጥንተ ቀመሩን ላለመልቀቅ ወደ ኋላ ወደ አምጥተውት ዘጠኝ ወር ከአምስት ቀን እንዲሆን በዚያ በዘመኑ የነበሩ ሊቃውንት የኢትዮጵያ ቤተክርስቲያን ሊቃውንት ናቸው የወሰኑት ይህንን እና ከዚያን ጊዜ ጀምሮ ይኸው በሀያ ዘጠኝ በሀያ ዘጠኝ ሆኖ በዘመነ ዮሐንስ በሀያ ስምንት እንዲከበር ሆኗል። ዛሬ እሁድ ነው። ታሳስ ሀያ ስምንት ቀን ነው። ወደኋላ ተመልሰ ተመልሶ ጳጉሜ አምስት ቀን ዘመነ ልቋትን ብታየው እሁድ ቀን ነበረች። ስድስት አይደለም። አሜ ታዲያ ስድስት ሰኞ ሆና፣ ስድስት ሰኞ ሆነ። ስድስትን ብንከተል ኖሮ በዓሉ ሰኞ ሊሆን ነው። ዘጠኝ ወር ከስድስት ቀን ሊሆን ነው። አዎ፣ ሰራዊ ህግ ወትእዛዛት ኢየሱስ ክርስቶስ ቀን ተላልፎ አልተወለደ በዛች በተባለችዋ ቀን በዘጠኝ ወር ከአምስት ቀን ነው የተወለደ። ያን ለመጠበቅ ያንን ማሸጋሸግ ስምንት መጡ ማለት ነው። አዎ ወደ ሀያ ስምንት መጡ። በዚህ ምክንያት ነው ይሄ ነገር እኮ እንግዲህ በቀደሙ ነገስታት ጊዜም ሲያከራክር ነበረ። ሌላ ጊዜ በስፋት የምንወያይበት ይሆናል። አሁን ግን ያው ስርዓቱ ተበጅቶ በዚህ አይነት ሁኔታ እየተከበረ ነው። ነገር ግን ላሊበላዎች ደግሞ ልክ እንደ ማንኛውም ምእመን በሀያ ስምንት ያከብራሉ የዛሬም በዓል በዓል አክብረዋል ነገር ግን እነሱ ቤዛ ኩሉ ዓለም የዓለም መድኃኒት ክርስቶስ ተወለደ ብለው ደግሞ የሚያከብሩት ነገ ነው። በሀያ ዘጠኝ ጥንተ ልደቱ ይላሉ። ያንን ጥንተ ልደቱን አንለቅምኛ ብለው ደግሞ እነሱ በእንደዚህ አይነት ሁኔታ ነገ ነው። አሁን ሚያው ልክ ነው፣ ነገ ነው። ነገ ደግሞ ራሱ ድርብ ድርብ በዓል ነው። የጌታ ልደት ብቻ አይደለም፣ የራሱ የንጉሱ የቅዱስ ላሊበላም ልደት ነው። ያው ነገሩን ሶስት ቅዱስ የልደት በዓላቸው ነው ነገ። አዎ፣ ነገ ያንን አስታከው ለማክበር ሁለቱን በድርብ ደራርቦ ለማክበር ስለፈለጉ ይሆናል እንጂ የቀደመውን ስርዓትን ሕግ ለመሻር የሞከሩ አይመስለኝም። አዎ ጳጳሱን የደቡብ ወሎ ሊቀ ጳጳስ ብፁዕ አቡነ ቄርሎስን አነጋግሬያቸው ነበረ ከዚህ በፊት በስልክ። እሳቸው እንደገለጹልኝ አዎ እኛ እንደ ማንኛውም እንደ ሕዝቡ በዘመና ዮሐንስ ታሳስ ሀያ ስምንትን ብሔራዊን በዓል አብረን ከኢትዮጵያ ሕዝብ ጋር እናከብራለን። ነገር ግን ቤዛ ሁሉ የምንለው ምንጊዜም አራቱንም ዓመት አራቱንም ዘመን በዛው በሀያ ዘጠኝ ነው። እንደው ቢሆን ቢሆን እንደዚሁ ያው ዋናውም በዓል በዓል ቢሆን በዚሁ በሀያ ዘጠኝ ቢከበር ጥሩ ነበር የሚል ነገር እንደሰጡኝ ትዝ ይለኛልና ዞሮ ዞሮ በስምምነት የሚከናወን ነው። የዛም የላሊበላ በዓል እንግዲህ ከታሳስ ሀያ ሰባት ጀምሮ እየተከበረ አሁን ዛሬ ላይ ደርሰዋል። እንግዲህ ነገ ይህን በዓል ያከብራሉ ማለት ነው። በአሁኑ ሰዓት በዚያ አካባቢ ባለው የሰላም እጦት፣ የሰላም መደፍረስ፣ ጦርነት ምክንያት በዓሉን እንደ ከዚህ ቀደሙ በደመቀ ሁኔታ ለማክበር ችግር እንዳለ ሰሞኑን እነጥ ሰምቻለሁ እና እንግዲህ ሰላም ሆኖ ይኸው በዓል በደመቀ ሁኔታ እንዲከበር እንመኛለን። የሚጨምሩት ነገር ካለ ጨምረው ነገ ቅድም ቤዛ ኩሉ ዓለም ታኅሳስ ዘጠኝ የቅዱስ ላሊበላ ያከብራሉ። እኛም ከዛሬ ባህያስምጅ ወን ፍስሐ ከሆነ በእንተ ልደቱ ለክርስቶስ እያልን እንዘምር የለም ወይ? አዎ፣ ይህንን ለመጨመር ፈልጌ ነው። የወን ፍስሐ ከሆነ በእንተ ልደቱ ለክርስቶስ መዝሙር ነው የሚቆመው። እሑድ ሰንበት ነው መዝሙር የሚቆመው። ያ እዛ ላይ የወን ፍስሐ ከሆነ በእንተ ልደቱ ለክርስቶስ ተብሎ ይወረባል። እንግዲህ ስለዚህ ሁለት ቀን ተወለደ ማለት ሳይሆን መታሰቢያነቱን ለማሰብ ነው። አመሰግናለሁ። ምናልባት የአስራት ደስታ የዛሬ የአስራ አምስት ቀን አድማጮቼ የቃና ዘገሊላውን በዓለኛ ገጥሞናል። ቸርን ሰንብት ሰላም ያድርሰን ቅዱስ Let's <laughs> አሁንም በበዓሉ ዙሪያ ከትናንትና ዝግጅት ጋር ነው የምንቆየው። ሰሞኑን የፈረንጆችን ገና ክሪስመስንና ና አዲስ ዓመትን ያከበሩት እዚህ አሜሪካ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በኢትዮጵያ የዘመነ ቀመር መሰረት የሚከበረውን የዛሬውን የገና በዓል ለማክበር ዝግጅት ሲያደርጉ የነው ነው። በበዓሉ ዋዜማ አሌክሳንድሪያ ቨርጂኒያ የገበያዎች አካባቢ ተገኝቶ ድባቡንና ለበዓሉ ሲደረጉ የነበሩ ሸመታዎችን ተዘዋውሮ ተመልክቷል ያነጋግራቸው እንግዶችም አሉ፣ እንደሚከተለው ያስቃኘናል። አሁን የሚገኝበት ቦታ በቨርጂኒያ አሌክሳንድሪያ እስካይላንድ በመባል የሚታወቅ ቦታ ነው። በዚህ ቦታ ላይ በርካታ ኢትዮጵያውያን ሱቆች ና ሬስቶራንቶች የሚገኙበት ነው። በዚህ በቨርጂኒያ ጨምሮ በሜሪላንድ ና በዲሲ በርካታ ኢትዮጵያውያን ይኖራሉ። ከኔ ጋር አብራችሁ ቆይታ እንድታደርጉ ጋብዛለሁ። እሺ፣ በጣም አመሰግናለሁኝ። እንግዲህ ዛሬ ለበዓል በዋዜማው ላይ የተገናኘ ነው። እስኪ መጀመሪያ ስምሽን እስኪ ንገሪኝ። ስሜ ራሄል መኮንን ነው ነው ኢትዮጵያ እና ያሉትን ዝግጅቶች እስኪ ለአድማጮቻችን ይገርልኝ። አሁን ከቤተ ክርስቲያን መልስ ነው የመጣሁት አስቀድሼ ለመዘጋጀት አንዳንድ ነገሮች ለመገበየት ነው። ቤተሰቦቼ ይመጣሉ ዛ ለመዘጋጀት ነው እንግዲህ የመጣሁት። ስለዚህ ለቤተሰብ ምን ምን ተዘጋጀ? ዶሮ ይሰራል፣ ክትፎ ጎድን ታሳስና ጥር ላይ የፈረንጆች ኒውዬር ያለ ከዛ ደግሞ እንዲሁም ገና አለ፣ ከዛሁን ደግሞ የኢትዮጵያውያን ገና አለ። ና እስኪ እንዴት ነው እነዚህ ሶስቱን በዓል የማክበር ሁኔታው አጠቃላይ ስሜት እስኪ ንገረኝ። ሶ እኔ ለረጅም ዓመት አከብር ነበረ የነጮችንም ገና የአዲስ አመት ማለት ነው። ግን አሁን በቅርብ አመታት ማለት ነው ሞር ወደኛ እኛ ወደ ባህላችን ስለተመለስኩኝ ሞር ኢትዮጵያን ኢትዮጵያዊነት ባህላችን አጥብቀን መያዝ አለብን የሚል አመለካከት ስላለኝ፣ በዚህ አመት ለመጀመሪያ ጊዜ የውጮቹን ገና አላከበርኩም። አዲስን ማመት በቃ እንደዚሁ መልካም 2024 ብዬን ያለፍኩት። አሁን ግን ነው በትክክል ኢትዮጵያ ገና ነው ማከብረው ነው የዚህ ሀገር በሆን ማለት ነው እንዳሽን ወደዚህኛው ስም የተሰስበ አለና፣ ምንድነው ምክንያቱ? ምክንያቱ ምንድን ነው? አብዛኛውን ኢትዮጵያን ማለት ነው እዚህ ሀገር ስንመጣ ሞር የውጭ ሀገሩ በጣም እንትን ይላል አድቨርታይዝመንቱ፣ ምኑም በጣም ደስ ስለሚል ማስታወቂያውም፣ እኛ ላይክ በቃ ዌስተርን ባህል የተቀላቀልን ነው የሚመስለን ማለት ነው። ግን ሳናውቀው የራሳችንን የጥንት የጠዋቱን ባህላችንን እየረሳን ነው የምንመጣው። አሁን ሞር ወደ ኮንዘርቫቲቭ እናተመልሻለሁ፣ ባህል የማጥበቅ ምክንያቱም የራሳችን አለን ሴቶች መያዝ ያለብን ማለት ነው በሌላው ኦቨርሻዶ ላለመደረግ ነው የወሰንኩት። ውጭ ሀገር የምንኖር ኢትዮጵያውያን በዚህ አጋጣሚ ማስተላለፍ እንፈልገው መልእክት የራሳችንን ባህል አጥብቀን እንያዝ ለማለት ወዳለው። በዚህ አጋጣሚ አድማጅ ተመልካቾችም ዛሬ አሁን እዚህ አካባቢ እየገዛሽው ያለው የበዓሉ ዋዜማ ላይ እየተገዙ ያሉ ነገሮችን ንገሪልኝ። ኦኬ ራይት ናው የክትፎ ስጋ ገዝቻ አለው የበግ ስጋም ገዝቻ አለው እና አንዳንድ ቅመሞች፣ እንጀራም ፒካረግ አለው፣ ቆሎ ምናምን ከዚህ በኋላ ከሰዓት በኋላ ያለው ስራዎች እንዴት ናቸው? ያው አንዳንዴ ብዙ ጊዜ እዚህ ያህል የሚኖር ሰውን ብዙ ነገሮች ገዝቶ የመጠቀም አይነት ተደርጎ ስለሚቆጠር ባለሙያ ነሽ፣ እንዴት ነው ከሰዓት? ምንም ለክፋ አልሰጥም ው ሙያ ሳጨምር ያለው ብዬ አስባለሁ። ግን ያው ቤተሰቦች የምገዛ አንድ ላይ ነው የምንሰራው። ስለዚህ አሁን ዛሬ ያው መሰራት ያለባቸው የተወሰኑ ነገሮች ዛሬ ይሰራሉ ከዛ ደግሞ ያው ፍሬሽ ሰርቭ መደረግ ያለባቸው ነገ እንደ ክትፎ ምናም ነገ ይሰራል። ከዛ ያው ማምሻይን አዳር ደግሞ ቤተክርስቲያንም ስለሚሄድ ዛሬ እሱ ነው ዋናው። ፕላኔ የበዓል መልካም ምኞት ሽን ማገር ቤት ላሉት በዚህ ሰዓት ዋናው ነገር ያው ሰላም ነው። ሰው ለኢትዮጵያ ሕዝብ በሙሉ ሰላም ነው የምመኘው። ምክንያቱም ረጅም ጊዜ ሆኖናል። አሁን እዚህ ኖ እስማይል ሳረግ ፈገግ ስል ስታየኝ ያው ደስተኛ ልመስል እችላለሁ፣ ግን በዓልን በሙሉ ደስታ ካከበርን በጣም ቆይተናል። ያው ሀገራችን ሰላም ስላልሆነ በዚህ ሰዓት ብዙ ወገኖቻችን የኛ እርዳታ የሚፈልጉበት ወቅት ነው። ስለዚህ እግዚአብሔር ወይ ካለንበት ነው መከራ እንዲታደገን እየጸለየን ይህንን በዓል እና አክብር የሚል መልእክት ነው ማስተላልፈው። እግዚአብሔር አገራችንን ሰላም ያርገልን። በጣም አመሰግኖታለሁ። እንግዲህ እዚህ ዛሬ ናዝሬት ገበያ ላይ ነው ያገኘሁት እርስዎን እና አንዳንድ ነገሮች እየሸመቱ ነው ያገኘሁት ነገር በጣም የተከበረ እና በጣም ደስ በሚል ሁኔታ ይዋል ነበር። እዚህም አሜሪካ ውስጥ ያው በምንችለው መጠን አስፈላጊ የሆኑ ለዓመት በዓል የሚሆኑ አንዳንድ እቃዎችን እየገዛዛን ነው ያለ ነው። ስሞትስ ሳልጠይቀው ወደ ጉዳይ የገባ እስኪ ስሞትን እዚሁ ነው የሚኖሩት? አዎ እዚሁ ነው የሚኖረው። አለባቸው ነው የሚባለው? አለባቸው ተስፋ ይባላል። እንዴት ነው ዝግጅት ለገና በዓል? ጥሩ ሁኔታ በዓላችን ልደቱን በጥሩ ሁኔታ ለማክበር ተዘጋጅተናል። ሁሉም ነገር አለ፣ ሁሉም ነገር ሞልተዋል። እዚህ ችግር የለም። የሀገራችን ሰላም ብቻ ያስጨንቀናል እንጂ ሁሉም ሰላም ነው እዚህ እንግዲህ እዚህ ያሉ ኢትዮጵያውያን እርሶዎን ጨምሮ ሶስት በዓል በነዚህ ታህሳስና ጥር ላይ የማክበር እድል አለ የፈረንጆቹ ገና አለ የፈረንጆቹ አዲስ ዓመት አሁን ደግሞ የኢትዮጵያ ገና ይከበራል እሱ እንደው ምን ስሜት አለው እስኪ ንገሩኝ ይህን ሶስቱም በዓል አንድ ላይ የማክበር ሁኔታው የተለየ ያደርገዋል እና እንዴት ነው እስኪ በእርግጥ ልደቱ ሁለት አይነት ነው እኛ ሀገር ሌላ ነው እዚህ ሌላ ነው አከባበሩም የተለየ ነው የእኛ ባህል ደስ ይላል እኛ አብዛኛው ጊዜ በራሳችን በዓል ነው ደስ የሚለን። ዛሬ ነው እኛ አመት በዓል የሚመስለን፣ በበለጠ አሁን ነው። ያለፉትን እንደው የጎረቤት በዓል አድርገን ነው የምናየው። ነገ ምን ምን ነው? እርስ ቤት እንዴት ነው በዓሉ የሚያከብሩት? ስጋ አለ ማነው? ቅርጫ አለ እሱን ገዛዝተናል ለነገ ይመጣል ማለት ነው እና ጠጅም አለ እዚህ ጠጅ ገዝተን ቢራም አለ ሁሉም ነገር አለ እንጀራም አለ አሟልተናል አልተናል ሁሉ ዶሮም አለ ሁሉም ነገር እንደ ሀገራችን እንደምናከብረው ነው የምናከብረው ማለት ነው። የአገር ቤቱ ድባብ እንዳለ አለ። ቤተሰብ ጋር ጎረቤት ጋር ትክክል ነው። አንድ ነው። ሁሉም ደስ የሚል ነገር ነው ያለው። ምን ያህል አመት ኖሩ እዚህ? ምን ያክል አከበሩ? ሶስት አመት። ስሜቱ እንዴት ነው ግን? በአንዴ ለመዱት? ወደዚህ ኢትዮጵያ ላይ ያለው የበዓል አከባበር አለ እዚህ ያለው የበዓል አከባበር አለ፣ እንዴት ነው ለመዱት? እዚህ ያለው ያው ብዙ ኢትዮጵያውያን ስላሉ ምንም ለእኛ በተለይ እዚህ ቨርጂኒያ ላይ ምንም ችግር የለም። ሁሉም ነገር ኢትዮጵያ ውስጥ እንዳለ ነው የሚመስለው እና ጥሩ ነው። ምንም አልቸገረኝም። ሀገራችን ሰላም ሆኖ ለወደፊቱ በሰላም አብረን እንድናከብር እግዚአብሔር ይርዳን። ይህንነው እና በሰላም በንግና በዓልን በሰላም እንድታሳልፉ እመኛለሁ። በጣም አመሰግናላት። አለባቸው እሺ። ስሜ መቅደስ ሰለሞን አባት አገልባላለሁ። የምንሆነው ቨርጂኒያ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል ልደት ለመላው ኢትዮጵያን አደረሳችሁ። አንተንም እንኳን አደረሰ ናዝሬት ሱቅ ውስጥ ነው የተገናኘ ነው። እና እስኪ ምን እየሸመቱ ነው? መቼም ለዋዜማው ወቅት ላይ ስለሆን ለበዓሉ እየተሸመተ ነው ብዬ አስባለሁ። ምን ምን እየገዙ ነው? ምገዛው ናዝሬት ምን ጠፍቶ፣ ሁሉ ነገር አለ። ለበዓል የሚያስፈልጉ ነገሮች ቀጤማ፣ እንጀራ፣ ሁሉ ነገር ስጋ ኦርደር አድርጌ አለሁኝ። ስጋውን ፒክ አርግ ምጣወት በኦርደር አድርጌ ማለት ነው። ታንክስጊቪንግ፣ ክሪስመስ፣ ኒውየር አክብረናል። አሁን ደግሞ ሞር የኛ ባህላችን የኢትዮጵያ ገና አሁን ልናከብር ሁሉም እየበያቅሙ እየተዘጋጀ ነው፣ እየተስተናገደ ነው። የሌለ ነገር የለም ከቀጤማው እስከ ረኮቦቱ እስከ ዳቦ እስከ እንጀራው እስከ ጤፉ፣ ምንም የሌለው የቀረው የኢትዮጵያ የኩበት ጭስ ብቻ ነው የሌለው። እዚህ ሁሉ ነገር አለ። ቤተ ክርስቲያን ሄደን እናድራለን። ከቤተ ክርስቲያን መልስ ከቤተሰቦቼ ጋር ከወንድሞቼ ጋር ከልጆቼ ጋር በዓሉን ለማክበር ተዘጋጅተናል። እና ለሀገራችን ሰላም፣ ለኢትዮጵያ ሰላም እንዲሆን በጣም ልባዊ ምኞቴ ነው የምመኘው። ሀገራችን ያጣችው ሰላም፣ ፍቅር፣ ጦርነት ቀርቶ ሰላሟን የምታገኝበትን ሁሉም በየሃይማኖቱ እንዲጸልይ እንዲማጸን ይሄንን ትልቅ መልእክት ማስተላለፍ ፈልጋለሁኝ። አገራችን በረሃ፣ በችግር፣ በቸነፈር ያሉትን ሁሉ አምላክ ያስባቸው። እያንዳንዳችን ውስጣችን ምን ያህል አሮ እንዴት ብዬ እንደምገልጸው ግን ክርስቶስ በሚያውቀው እሱ ሁሉንም ሰላምን ይስጥ፣ ፍቅርን ይስጥ። አገራችን ወጥተው ሰላም እንዲገቡ ነው የምመኘው። ትልቁ ጭንቀቴ እሱ ነው እና ለመወዳት እናቴ እናቴ ወድሻለሁ፣ እንኳን አደረሰሽ። ለመወዳት አክስቴ በዓሉ የደስታ ይሁንልሽ። ለወንድሞቼ ለአቦቶቼ፣ ለመላው ኢትዮጵያ እንዴት ብዬ እንደምገልጸው የኢትዮጵያ እስቲ ለሁሉም ቀን አለው። አንድ ቀን ኢትዮጵያ ትንሣኤዋን እናያለን፣ እንጸልያለን። ሁላችንም መልካም በዓል ይሁንልዎት። ለነበረን ቆይታም በጣም ከልብ አመሰግኖታለሁ። በጣም አመሰግናለሁ። እናንተንም እግዚአብሔር ይስጣችሁ እርጌታ ባላለሁ ያለኸው ናዝሬት ነው። ይሄ ናዝሬት የኛ ሱቅ ነው። ምንም ነገር የሌለ የለም። ጠላ፣ ጠጅ ሁሉ ነገር ለአንድ አመት በዓል የሚያስፈልግ ማንኛውም ነገር አለ። ሰው መጥቶ እዚህ አጥቶ የሚሄደው ነገር የለም። ሁሉ ነገር አለን። የገበያ ሁኔታ በጣም ቆንጆ ነው። በጣም ቢዚ ነው። ሰዎች አሁን አብዛኛው በጠዋት እየመጣ የሚሄደው ኦርደር ያደረገ በግ ያዘዙ ሰዎች በግ መጥተው እየወሰዱ ነው። አሁን የቀረው ሰው ደግሞ እንጀራ መምጫውን ሰዓት ነው የሚጠብቁት ል እንጀራ ሲመጣ ሁለት ላለመመላለስ እንጀራውን የሚዘው ለመሄድ አንድ ላይ ይመጣሉ። ለመላ ኢትዮጵያ ሕዝብ እንኳን ለገና በዓል አደረሳችሁ። ሀገራችን ሰላም ያርግልን፣ ፍቅር ያርግልን፣ ጤናውን ይስጠን። ለመላ ኢትዮጵያ ሕዝብ መልካም ምኞቴን እመኛለሁ። እንዲሁም ለና ዝግጅቶቹ አጠቃላይ ላስማማየ ነው ነበርኩ። ለአሜሪካ ድምፅ ከዚህ ከቨርጂኒያ አሌክሳንድሪያ በቀደመው የራዲዮ መጽሔት እንግዳችን ከነበረው ከኪዩቢክ ኩባንያ መስራች ስራ አስፈጻሚው ቅዱስ አስፋው ጋር የነበረንን ቆይታና የአውሮፓውያኑን ገና ያለፈውን የራዲዮ መጽሔት ማለታችን ነው። እንግዳችን ከነበረችው ከድምፃዊና የሙዚቃ ደራሲዋ መክሊት አድሮ ጋር ያደረግነውን ቃለ ምልልስ ተንተርሶ ያቀናብር ፕሮግራም አስመልክቶ በርካታ አድማጮቻችን የላካችኋቸው አስተያየቶች ደርሰውናል። ስለ መልካም አስተያየቶቻችሁና ስለ ተሳትፏችሁ ለሁላችሁም የአክብሮት ምስጋናችን ይድረስ። አስተያየቶቻችሁን በግል መላላኪያ ዘዴዎች ለምታደርሱን አድማጮች ታዲያ የዝግጅት ክፍላችንን የኢሜል አድራሻ ለራዲዮ መጽሔት ማለትም ሳትዘነጉ ብትልኩልን ተመራጭ መሆኑን አለዚያም የእኛን የአዘጋጆቹን የመስሪያ ቤት የኢሜይል አድራሻዎች መጠቀም የምትችሉ መሆኑን ለማስታወስ እንወዳለን። ለራሳችሁ ቃል ገብታችሁ ታውቁ ይሆን? ብዙዎቻችን ብዙ ጊዜ የማንጠብቀው ያን ለገዛ ራሳችን የገባነውን ቃል ነው ይላሉ አንዳንድ ጥናቶች። መቼም የአዲስ ዘመን ወግ ነው እና በተለይ ከቀናት በፊት የባተው የአውሮፓውያኑ አዲስ ዓመት በሚሰላባቸው ሀገሮች ለምትኖሩ አድማጮቻችን ጊዜ ጠብቆ የሚገባውን እና ነገር ግን እንደሚባለው ብዙ ጊዜ አይሰምርህም የሚባለውን ይህን ለራስ የሚገባ ቃል የተመለከተ ቅንብር በመጪው የራዲዮ መጽሔት ይዘን እንቀርባለን። በብዙዎች ሕይወት ላይ ከሚደርሱት እጅግ የከፉ ግፎችና በደሎች አንጻር መከራ ስለበረከተባት ሀገር ምስቅልቅል ያልተለያት ዓለምና ዘመናችን የሚደረግ ውይይት ደግሞ ሌላው ነው። አሁን እረፍት ብንወጣም ሙሉን ግን ከስራው አዛቅምም የምንል አንዳንዶቻችን የእረፍት ጊዜያችን በወርጎ አገባደን ስንመለስ ከቆንጅት ጋር ከምንጎበኛቸው ርሶቹ ናቸው። አይምል ቆንጅት፣ ትክክል ነህ አሉላ መቼም ቆንጅት ከሄደችበት ከረፍት አንዴ እግሯ ይግባ እንጂ እኔ ነኝ የማውቅላት ያልክ እኮ ነው የሚመስለው። ለመሆኑ ባለፈው የራዲዮ መጽሔትም እረፍት ላይ ሆነ እኮ ሰርተሃል፣ በዚህኛውም ይኸው አለ። እንግዲህ አንድም ስለ ፕሮግራም፣ ሁለትም ለአድማጮቻችን ያለህን ክብር ነው የሚያሳየው ይሄ። ቆንጅት በጣም አመሰግናለሁ። ክስ ያበዛሁት እንኳን እንደው ጨዋታ አምሮኝ ነው። እንዳልሽው ግን ሁልጊዜ ለመጽሔት አድማጮች እና ለመጽሔት ፕሮግራም በቻል ያህል እንሞክራለን። ታዲያ ስንመጣ ቃል ገብተን የሚቀጥለው ፕሮግራማችን ላይ የሚል ሁለት ያነሳናቸው እርሶች ወቅታዊም ናቸው እና ይዘን እንመለሳለን ብለን ቃል መግባታችን ነው። በነገራችን ላይ አንተም ከስራ ሳትለይ እያሳለፍክ ያለውን እረፍት መልካም እንዲሆንልህ እመኛለሁ። ተመልሰም እስከምናየህ እንጓጓለን። አሉላ እንጂ በጣም አመሰግናለሁ። ታዲያ ለዚህ የራዲዮ መጽሄት ለየት ያለ ቦታ የሰጠነው ቀደም ብለን በመግቢያችንም ጠቆም ያደረግነው ዝግጅት ነው። ተከታዩ ምናልባትም ለሰዓት እና ለጊዜው ተገቢ ይመስላል የሙዚቃ ጉዳይ ቀደም ብለን ያስተዋወቅ ነው እና በምሽቱ ዳግም ሊሰማ ቀጠሮ በተያዘለት ቅንብር ተከታታይ ክፍሎች ካሉት ዝግጅት የተወሰደ ነው። በዝምታ ከተዋጡ ቤቶች ይልቅ በግሩም ሙዚቃ በደመቁ ቤቶች ውስጥ የፍቅር ቅመሙ ይጨምራል። አስገራሚው የሙዚቃ ምስጢርና ፋይዳ። አዎን የሙዚቃን ፍቅርና ቁጥራቸው የበዙ ትሩፋቶችን መልከት የሚያደርገው የሙዚቃ ዓለም ወግ ነው። ሙዚቃ ቀልብን ዘና ከማድረግ ውጥረትን ከማርገብ ባሻገር የጥንዶችን ፍቅር ስለማለምለሙ በቤተሰብ አባላት መሃል ለሚፈጠር የተሻለ መግባባት ምክንያት ስለመሆኑ የሚተነትን ሳይንሳዊ ጥናት ተንተርሶ የተሰናዳ ቅንብር ነው። ከዚህ ቀደም አድርገነው ባናውቅም አልያም እንደ ሳይንስ ጥናት ውጤት የመቃኘት እድል ባይኖርን እንኳን ብዙም ለመረዳት በማይከብደው ጭብጥ እንደርደር። አሁን ግሩም የሙዚቃ ስልቶች ሆን ተብለው በሚደመጡባቸው ቤቶች የዝምታ ድባብ ካረበብባቸው ይልቅ ፍቅር ይደምቅባቸዋል። ሙዚቃ መሰማቱ ብቻ ሳይሆን ታዲያ ሆን ተብሎ መሆኑ ላይ ነው ሚስሩ እንደ ጥናቶቹ ምንቅጣ የሙዚቃን ፍቅር አጣፋጭነት መቼስ ማን ያጠዋል ይባል ይሆናል ዝምታ የሰፈነበትን የሁለት ፍቅረኞች የመጀመሪያ የራት ምሽት ግን ምን ይሉታል? ይጠይቃል አንድ ታዛቢ። ሙዚቃ ስሜታችንን ለማሳመር፣ ቀልባችንን ለማስገን አሊያም እንዲያው ከዕለታት በአንዱ በቁጣ ስሜት ብንጎበኝ ያን ድንገት እንደ ደራሽ ውሃ ሳይጠብቁት የመጣ ቁጣ ለማርገብ አንዳች ልዩ አቅም የታደለ መሆኑን ልብ ብለን ከሆነ በቤት ውስጥ የምናሳልፋቸው ሙዚቃ አልባ ምሽቶችና የረፍት ጊዜያት መብዛታቸው ግን በእርግጥ ይህን ጥያቄ ሳያጭሩ አይቀሩም። እስኪ ሆን ብለን አሁን ሆን ብለን ጥቂት የሙዚቃ ቅመሞችን ከሕይወታችን ከምሽትና ከረፍት ቀኖቻችን እንደ ጣም ማጣፈጫ መስመስ እናድርግና የሚሆነውንም አልባውን አልባውንና በድምፅ በሚሰጡ ትዕዛዝ በአንድ ቤት ያሉ የተለያዩ ክፍሎችን በሙዚቃ ለዛ የማጥለቅለቅ አቅም ያለው የዲጂታል መሳሪያ ስማርት ስፒከር ፈጣሪው ሶኖስ እና ታዋቂው የአይፎን ስልኮች፣ የአይፓድ እና የማክ ኮምፒውተሮች ፈልሳፊው የአፕል ኩባንያ በግርድፉ ወደ አማርኛ ሲመለስ ይህ አንጎልን ሙዚቃ ሲያርፍበት የሚሆነው ነው የተሰኘውን ጨምሮ በብዙ ሚሊዮን ቅጆች የተሸጡ በርካታ መጽሐፍ ደራሲው አንጎልና ከነርቫኪኑ ፕሮፌ ፕሮፌሰር ዳንኤል ሌቪቲን ጋር በመተባበር አንድ ጥናት አካሄዱ። ሙዚቃ በተገኘው አጋጣሚ ሁሉ የሚሰማበት መጠን በመጨመር ሙዚቃ ያቀለመው የዕለት ኑሮ ወይም ሕይወት መለምለሙን የሚናገር ጥናት ነው። ታዲያ ሙዚቃ ይህን ያህል ተአምራዊ ኃይል መታደሉን ማስረገጥ ለሕይወታችን የተሻለ ገጽታ መላበስ ያለው አዎንታዊ ፋይዳ ጎልቶ መታየት ከጥናቱ ባለቤቶች ሁለቱ የቀደሙት ኬስ የሚያዳጉት ሌላ ተጨማሪ ጥቅምም ያስገኝላቸዋልና ያን ከግምት ባስገባ ጠያቂ ወይም መርማሪ ዐይነ እንዲታዩ ይጋብዝ ይሆናል። ይሁን እንጂ የጥናት ዘዴውም በራሱ ቢሆን ታዲያ አስደማሚነት አላጣውም። የሰላሳ ሺህ ሙዚቃ አድናቂዎችን ምላሽ ያካትተውን ጥናት ያካሄዱት ተመራማሪዎች ሌላ ለየት ያለ መመዘኛ ብቄ ያዘነ መላም ወጠኑ ዙሪያ በተለያዩ ሀገሮች በሚገኙ ሰላሳ መኖሪያ ቤቶች ውስጥ የመጨረሻውን ምርጥ ምርጥ የቤት ውስጥ የሙዚቃ ማዳመጫ መሣሪያ ሥርዓት ዘረጉ። ከዚያም የምትወዱትን ሙዚቃ ኮምክሙ ሲሉ ነዋሪዎቹን መከሩ። መጀመሪያ ላይ ታዲያ ሙዚቃ በምትሰሙበት ወቅት ድምፁን በጣም ከፍ ሳታደርጉ ነው የምትል መጠነኛ ማስታወሻ አማከሉ። እናም በተከተሉት ሳምንታት ውስጥ ውጤቱን መከታተል ያዙ። የሆነው ግን ከጠበቁትም የተጋነነ ይመስላል። በሚያስገርም ሁኔታ የሰዎቹ ደስታ ጥናቱ ከመጀመሩ በፊት ከነበረው በእጅጉ መጨመሩን አስተዋሉ። ቆየት ብለውም የሙዚቃ ምርጫችሁን ጎላ ደመቅ አድርጋችሁ መስማት አእምሯችሁ ከሆነ ግድ የለም ከፍ አድርጋችሁ ማጣጣም ትችላላችሁ አሏቸው። እናም ከዚያ ያገኙት ውጤት የሙዚቃውን ድምፅ አስበው ዝቅ አድርገው ሰሙ ከነበሩት እንኳን በአስራ አንድ በመቶ ይበልጥ ደስተኛ እንዳደረጋቸው አረጋገጡ። ከቤታቸው ሙዚቃ አዘውትረው በመስማት ብቻ ሙዚቃ በማያዘወትሩበት ወቅት ከነበሩት አስራ ሁለት እጅ ይበልጥ የመረጋጋት ስሜት ሲሰማቸው፣ ለወትሮ የሚያስቆጧቸው ነገሮች ሀያ አራት በመቶ ከቀድሞ ቀንሰው ታዩ። ሙዚቃ ካለበት ቤት የጥናቱ ድምዳሜ ይቀጥላል። ሙዚቃ ካለበት ቤት ጥንዶችና የቤተሰብ አባላት ብዙ እጅ እጥፍ ሳቅና ጨዋታ ይጋራሉ። ምክንያት ጥንዶች እና የቤተሰብ አባላት የሙዚቃውን ድምፅ ጎላ አድርገው አብረው በሚሰሙበት ወቅት ከአንጎላችን የሚመነጨውና በውስጣችንም የደስታ ስሜትን በማጫር የሚታወቀው ሴሮቶኒን የተባለው የተፈጥሮ ቅመም መጠን መጨመሩ ነው። አሁን የዚያን ሁሉ የደስታ ስሜት ምንጭ መረዳት አያዳግተን ይሆናል። የቤት ውስጥ ሥራ መስራት ምናልባትም አይነተኛው የደስታ ምንጭ እንዳልሆነ እናውቃለን። ነገር ግን የምንሠራው ሥራ ልብስ ማጠብ ቢሆን፣ ምግብ ማብሰል ወይም ሌላ የምንወደውን ሙዚቃ እያጫወትም ከሆነ ነገሩ ለየት ያለ ቀለም መላበስ ይጀምራል። ከጥናቱ ተሳታፊዎች ሰማንያ በመቶ እንዳረጋገጡት ስራው ቀለል እና ቀልጠፍ ሲልላቸው፣ 59 በመቶ የሚወዱትን ሙዚቃ እያዳመጡ ቤት ማጽዳት ደስ እያላቸው እንዲሰሩት ማድረጉን ተናግረዋል። ታዲያ ይህ የሙዚቃ ምትሃት በቤት ውስጥ ስራ ብቻም የተገደበ አይመስልም። አሁንም እንደ ጥናቱ ዋቢነት በጥናቱ ከተሳተፉት ሲሶ ያህሉ የሚሰሩት ስራ አድካሚ እንኳን ቢሆን አሰልችነቱና እርሱን የሚከተለው ራስንታት እንደቀለሏቸው አመልክተዋል። 25 በመቶውን ለየት ላለ የፈጠራ ሥራ አነቃቅቷቸዋል። ለፍቅርም ተጨማሪ ቅመም አለው የሚለው ደግሞ የጥናቱ ድምዳሜ በዚህ ክፍል የምናነሳው የመጨረሻ ነጥብ ነው። በርካታ ቀለሞች አሉት። ጥንዶችን ይበልጥ ያቀራርባል። ይበልጥም ፈታ ብለው እንዲነጋገሩ እንዲህ ባቡና የተሻለ ጊዜያቸውን አብረው እንዲያሳልፉ ያግዛል። ጥናቶቹ የተናገሩለት የሙዚቃ ጥቅም ይህ ብቻ እንዳይመስላችሁ። ከሕክምና የሚፈረጁት የሙዚቃ ፋይዳዎች መጠነ ሰፊና በቁጥርም በርካቶች ናቸው። ሐሳቦን መሰብሰብ የሚያዳግተው ከሆነ ትኩረት የማድረግ አቅሞን ማሻሻሉ፣ የትውስታን አቅም ማጎልበቱ፣ የፈጠራን አቅም ማለምለሙ፣ የሕመም ሥቃይን ስሜት መቀነሱ፣ የሰውነታችንን ከበሽታ የመከላከል አቅም እስከ ማሳደግና ሌሎች ዐይነተኛ የተባሉ የጎሉ ጥቅሞች ድረስ ይዘልቃል። የእነኝህን ዝርዝሮች ታዲያ በመጪው የራዲዮ መጽሔት ነው ይዤ የምመለሰው። ለአሁኑ ግን በየተጠበቡባቸው የሙያ መስኮች እውቅና ያላቸውን ሁለት እንግዶችን ይጋብዙ። የሙዚቃን ሳይንሳዊ፣ ስነ ልቦናዊና ማህበራዊ ጥቅም በሚመለከት ከሄኖክ ተመስገንና ከዶክተር ዮናስ እንዳለገዳ ጋር ያደረግከውን ውይይት በመገረም ተከታተሉ ሲሉ የተንደረደሩት ካሳሁን ይበልጣል የተባሉ አድማጫችን ናቸው፣ ከዚሁ ከዋሽንግተን ዲሲ። ከዚህ ቀደም አትክልቶች ሙዚቃ ይሰማሉ የሚል ነገር ስለ ሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል። ሙዚቃ ለጥናት ወይም ለአእምሮ ንቃት የሚረዳ እንደሆነ እኔም ምልክቱን አይቻለሁ። ከትምህርት ቤት የተሰጠኝን የጥናት ስራ ለረጅም ጊዜ ሳነብና ጽፍ ከቆየሁ በኋላ ሲሰለቸኝ ሙዚቃ ሰምቼ ወደ ስራው ስመለስ የተሻለ የመነቃቃት ስሜት ይሰማኛል። እንግዶች ያሉት ትክክል ነው፣ ማለቴ ነው። ካሳሁን ይቀጥላሉ ከተቻለ ብትጠይቅልኝ ሲሉም ጥያቄያቸውን ያስከትላሉ። ካሳሁን አንደኛ ደረጃ እያለን አንድ ጥልቅ የሙዚቃ ችሎታ ያላቸው የሙዚቃ መምህር ነበሩ። እኚህ ሰው በጣሊያን ሀገር ሙዚቃ ተምረው የተመለሱ ነበሩ። በፒያኖ ትዝታን ሲጫወቱ ልብ ይሰርቃሉ። እኔ እስከ ዛሬ እንደዚህ አድርጎ በፒያኖ ልብ የሚሰውር ሙዚቃ የሚጫወት ሰው አላጋጠመኝም። ታዲያ ስለ እኚህ ባለልዩ ሙዚቃ ችሎታ መምህራችን የሚደንቀኝ ነገር አለ። ይኸውም ሰው ባለበት ሙዚቃ መጫወት አይወዱም ነበር። እኛም የምንሰማቸው ተደብቀን ከሙዚቃው ክፍሎች የሆነን ነበር። ልዩ ክብረ በዓል ላይ እንኳን ችሎታቸውን የሚያውቁ ባለሥልጣናት ሳይቀር መድረክ ላይ ወጥተው ፒያኖ እንዲጫወቱ ሲለምኗቸው በፍጹም አይፈቅዱም። ታዲያ ከሚወዱት ሙዚቃ ለምን እንደሚሸሹ ብዙ ጊዜ ጠይቀናቸው ምክንያቱን በግልጽ ሊነግሩን ፈቃደኛ አልነበሩም። ሆኖም በውስጣቸው የተቀበረ አንዳች የስሜት ጉዳት ወይም ማስታወስ የማይፈልጉት ነገር ይኖር ይሆን የሚል ስሜት ይሰማኝ ነበር። እናም ለእንግዶችን ጥያቄ ሙዚቃ በተቃራኒው የስሜት ስብራት ያመጣ ሆኖ የሚል ነው። የመምህራችን ከተጠበቡበት ሙዚቃ የሚሸሽ ምን ይሆን? የሚያሳዝነው ታዲያ በሆዳቸው የተቀበረውን የሙዚቃና የስሜት ጉዳት ሳይነግሩን ከዚህ ዓለም በሞት ተለዩ። ባሰብኳቸው ቁጥር ዛሬም ድረስ ይገርመኛል። እንዲያው ነገሩ ምን ሊሆን ይችል ይሆን? ሲሉ ካሳሁን አስተያየትና ጥያቄያቸውን ይቋጫሉ። በቀጠሯችን መሠረት አግኝተናችኋል። ፕሮፌሰር ዮናስ እንዳለ ገዳ፣ ሄኖክ ተመስገን እንግዶቼ በድጋሚ እንኳን ደህና መጣችሁ። እንኳንደና ቆየህ እንኳንደና ቆየህ አሉላ። የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው የሚል ጥያቄ ቤት ነሳ ብዬ ነበረ። የቀደመውን ፕሮግራማችን የተከታተሉ አድማጮች ግን ምን እንዳገናኛችሁ ሳይረዱ እንዳልቀሩ ገምታለሁ። አድማጫችን አቶ ካሳውን ይበልጣል የሰማችሁትን ጥያቄ ታሪክ አያይዘው በግላቸው የሚያውቁትን ዋቢ አድርገው ነው የሚያነሱት። ሙዚቃ የሚወዱትን ያህል እሳቸው የሚያነሷቸው የሙዚቃ ሰውና መምህራቸው ከሙዚቃው ጋር ተያይዘው የተጎዱትን ነገር የሚያስታውሳቸውም ይመስላል። የሙዚቃ አዎንታዊ ፋይዳ ነው እና በሰፊው እየተነጋገር ነው። ጉዳትም ሊታወስበት ይችላል ወይ? መልሶ ወደዚያ ዘመንና ጊዜ ይወስዳል ወይ የሚል ጥያቄ ያስነሳል። የእኝህን ሰው ችግር በእርግጠኝነት እርሳቸው ካልሆኑ ወይም በቦታው የነበረ ሰው ካልሆነ መናገር ባይችሉም ምን ሊባል ይችላል የአንጎል ነገር ነውና፣ ፕሮፌሰር ዮናስር ሰላም አስቀድም። እሺ፣ በመጀመሪያ ደረጃ አቶ ካሳሁን አድማቹ ሀሳባቸውን በጥሩ ሁኔታ አቀነባብረው ነው ያቀረቡት ለጥያቄው መንደርደሪያ የሰጡት መረጃ በጣም ጥሩ ነው። በአጠቃላይ አንድ ነገር ስናስታውስ ስቴት ዲፐንደንት ሪኮል ማለትም በዛ የነበርንበት ለምሳሌ ያክል ጥላሁን ገሰሰ ውታ አስከፋ ለምሳሌ በአስራ ዘጠኝ መቶ ሰባ አመተ ምሕረት አዳምጬው ከሆነ በማዳምጥበት ጊዜ የነበረውን ወንዙን፣ ሸንተረሩን የሚመስል ነገር ሊያመጣ ይችላል። ከአስር ዓመት ከሃያ ዓመት በኋላ ተመልሼ ስሰማ ያንን ወደዛ ቦታ ሊወስደኝ ይችላል። ወይንም ደግሞ ያንን ሙዚቃ ስሰማ የነበረውን ወንዝና ሸንተረር የሚመስል ነገር ሌላ ቦታ ሌላ ሀገር ሄጄ በማይ ጊዜ ወደዛም ያንን ሙዚቃ ሊያመጣው ይችላል እና ሙዚቃ በምንሰማበት ጊዜ በአካባቢ ያለውን ኮንቴክስት፣ በአካባቢ ያለውን ሁኔታ ዛፉን ሸንተረሩን፣ ወንዙን፣ ቤቱን ወይም ስሜቱን ሙዚቃውን መልሶ ሊያመጣው ይችላል። ይሄ ስቴት ዲፐንደንት ሪኮል የሚባለው ነው በእንግሊዝኛ። ሁኔታውን መሰረት ያደረገ ቦታውና ጊዜው ጋር የተዛመደን ለማለት ይሆን? ልክ ነው። ትክክል። ጥሩ አድርገህ ነው የተረጎምከው። ሌላው እንግዲህ ይህ የፒያኖ መምህር እንደዚህ አይነት ትልቅ ችሎታ እያላቸው ለምን አደባባይ ሸሹ? የሚለው ምናልባት እንደሆነ ችግር ያጋጥማቸው ሊሆን ይችላል። ነገር ግን በአጠቃላይ በፈረንጆቹ ፐርፎርማንስ አንግዛየቲ ማለትም መድረክ ላይ ወጥቶ መናገር፣ መዝፈን አንዳንድ ዘፋኞች ወይም ንግግር አድራጊዎች ምን ጊዜም ወደ መድረክ ሲወጣ ትንሽ ልቤ ትር ትር ማለቱ አይቀርም። ትንሽ ፍርሃት ፍርሃት ይለኛል። ከዛ ግን ወዲያውኑ ትቀጥል እየተረጋጋ ሄዳለሁ ይላሉ። ስፖርትም እንደሱ ነው። ትከታተላለሁ የስፖርት ዜና እና ሲናገሩ አሁን የእግር ኳስ ጨዋታ የአሜሪካውን የውጭ ሀገሩም ገና ሲጀመር ተመልካቹ ሰባ ሺህ ስልሳ ሺህ ሰው ያያቸዋል አንዳንድ ጊዜ ያንን የስጋት ስሜት ለማብረድ በእጁ አንዱ የማዕቀብ ብሎት ብዙ ለስህተት የማያጋልጥ አይነት ቀለል ያለ እና ብዙ ረቀቅ ያላለ እንቅስቃሴ በማድረግ ሰውነታቸውን፣ መንፈሳቸውን ካረጋጉ በኋላ ከዛ በኋላ ነው ወደ ከበድ ያለ እና አስቸጋሪ የሆነ የጨዋታ ስልት የሚከተሉት። በተወሰነ ደረጃ ሰው መድረክ ላይ ሲወጣ የተወሰነ ኤክሳይትመንት፣ የተወሰነ ስጋት ሊኖረው ይችላል። ዋናው ትልቁ ጥያቄ ያንን ስጋት እና ፍርሃት መሸሽ ከጀመረ ለአጭር ጊዜ ያንን መድረክ በመሸሽ ግለሰቡ ስጋቱ ሊቀንስለት ይችላል። በረዥሙ ግን ሲታይ ጉዳቱ ያመጡ። ስለዚህ ማርሌም እንደሚለው የዛሬዋን ትንሽ ጦርነት ዛሬ ከሸሸ ከባዱ ጦርነት ከብዙ ዓመት በኋላ ያጠፋሃል ነው የሚል አይነት አለ እና ይሄ በፈረንጆቹ ኤክስፐሪንሻል አቮይዳንስ የማይመችን ስሜት መሸሽ ሁልጊዜ ጠቃሚ አይደለም። እንዲያውም በረዥሙ ሲታይ ጉዳት አለው እና እኚህ ሰው እንግዲህ ያጋጠማቸው አይታወቅም፣ ግን በትክክል ያንን ችሎታ ይዘው ከታቸው የጋን መብራት ሆኖው ሕዝቡ ሳያውቀው ማለፋቸው ያሳዝናል። እና ምናልባት እንግዲህ ያንድ ያጋጠማቸው ከባድ ሁኔታ ነበር፣ ያንን ከመጠን በላይ የመሸሽ ኤክስፔሪንሻል ቫዮለንስ ሊሆን ይችላል። እንግዲህ ግምት ነው። በእርግጥ ጉዳቱ ደረሰብኝ የሚለው ሰው በሌለበት በሀሳብ ብቻ የሚነገር ነው። አቶ ካሳሁን ጠቃሚ አስተያየት ያገኙ ይመስለኛል። ፕሮፌሰር ዮናስ አመሰግናለሁ። ሄኖክ ወደ አንተ ልምጣ። አንተስ እድሜ ልኩን ከሙዚቃና ከሙዚቃ በረከቶች ጋር እንደኖረ ሰው እንዲህ ያለ ገጠመኞች ሰምተህም አይተህም ታውቅ ከሆነ እነሱን ጋር ልታዛምድልም ልም ትችላለህ። አንድ ሌላ ኬዝ ነው የማውቀው ከዚህ ጋር የሚመሳሰል ቦስተን አካባቢ አንድ የታወቀ ሙዚቃ አስተማሪ ነበር፣ ፒያኖ አስተማሪ። ስሙ ለጊዜው ጠፍቶብኛል፣ ግን በጣም ትልልቅ በአለም ላይ የታወቁ ሙዚቀኞችን ቺ ኮሪያ ከቦስተን አካባቢ ነው። ከቼልሲ ትንሽ ቦታ ብሎ ሰበር ቦስተን ያለው እዛ ቦስተን ድረስ በአለም ትልቅ ደረጃ የደረሱ እንዲቀችሉ ፍን ፍላጋ መተው ከሱ ይማሩ ነበር። ይሄ ሰዬ ግን በጣም በአስተማሪነቱ ቢታወቅም እሱ ጋ ሄደው ትምህርት መማር ልክ እንደ ጉሩ ነው። ግን አንድ ጊዜም ሬከርድ አድርጎ አውቅም ወይም ስቴጅ ላይ ወጥቶ አያውቅም። በማስተማሩ የታወቀው ችሎታውን ደግሞ ሄደው ከሱ ሌሰን የወሰዱት ወርል ክላስ ሚካኒች መሰክሩለታል። ግን ፕሮሶ ማድረግ አይፈልግም። ትረስት ስለሌለው እንደሆነ ወይም ላይ ብሉ፣ በጣም ሀይ ሌብል ነው ግን ምንም ነገር ከታርጉ አቅም ራሱ ሞቶ ዛ ማግኘት ይችላል፣ ግን አይፈልግም። አይፈልግም ማስተማር ብቻ ነው። አሁን በህይወት የለም። ለምን እንደሆነ አይገባኝም። ስልክ ዝ ማቀ ብዙ ጊዜ እኔ እንደመስለኝ ለራሴ ባለ ኤክስፒሪየንስ ሙዚቃ መጫወት አንድ ትልቁ ሳቲስፋክሽኑ እየተጫወቱ ይቻለ ከኦዲየንሱ የምናገኘው ፊድባክ ከኦዲየንሱ ጋር ኮሚኒኬት ለማድረግ ኮሚኒኬሽን ቱል አንደኛው ሙዚቃ ፓርቱ ና ኦዲየንስ ከሌለ ለብቻ ወይም ቤት ውስጥ መጫወት የሬልኬጅ ይመስለኛል። ብዙ ሙዚቀኞች በሰው ፊት መጫወት ያቀለቡት ከሰው ኤነርጂ ማግኘት ይፈልጋሉ እነሱም በሰው ኤነርጂ መስጠት ይፈልጉ ይመስለኛል። ስለዚህ በዩዋል አይደለም ኤግዛክት ሲሆን ይገባል ነው እንደዚህ ነው ለማለት ዶክተር ያና ሳይለው ጥሩ ሪዝ ሊሆን ይችላል። የስቴጅ ፍራይት ወይም የፐርፎርማንስ አንዛይቲ ወይም ደግሞ በሰው ፊት ከመጫወት ጋር ከቤስ የደረሰ አንድ ኔጌቲቭ ኤክስፔሪንስ ካለ ስር እንዳያረጋቸው ወይም ለሁ ጊዜ እንደጠባሳው ነው እንጎላቸው ውስጥ ሊቆይ ይችላል። ግን ይገባልና የለውደ ለመላ መልካም ከአንተ ጀምሬ ወደ ፕሮፌሰር ዮናሱ ሄድበት ሌላ ጥያቄ ላንሳ። ለረጅም ጊዜ ሙዚቃ የሚሰሙ ሰዎች የሙዚቃ ፍቅር የጠና መሆኑ ይታወቃል። ሙዚቃ እንደሚጫወቱ ሰዎች በዛ ሙዚቃ ይጠመዳሉ አንዳንዶች ሱስ ይሆናል እስከሚለው ድረስ ይሄዳሉ። በእርግጥ ሱስ ነው የሚለውን የአንጎል አሰራርና ሱስ የሚባለው የሚታይበት መንገድ ከሕክምና አንጻር ፕሮፌሰር ዮናስ ይመለከቱልናል። ለአንተ ግን እንደ ሙዚቀኛ እንግዲህ ሱስ አዘውትሮ የሚደረግ ነገር ነው እና ካልተጫወትክ የጎደለ ስሜት የሚሰጥ በታዳሚነት የምታውቃቸው የረጅም ጊዜ የመድረክ ተከታታዮች በምታያቸው መድረክ በሩቅም በቅርብም የምታውቃቸው ነገሮች ካሉ ሙዚቃ እንደ ተወዳጅነቱ አዎንታዊ ፋይዳዎቹ እንደመበርከታቸው ሱስም ያስይዛሉ ወይ? የሙዚቃ የሚባል ሱስስ አለ ወይ? አንተ እስከምትረዳው እኔ አሁን እንዳለኝ ልምድ ለምሳሌ፣ ሁልጊዜ መፍተሚያ ኦዲየንስ ውስጥ ያሉ ሰዎች በጣም የሚወዱ ማይቀሩ ኮንቲነንት የመጡ ሰዎች አሉ ይመስለኛል። እኔም ራሴ በሰሚ ሆኝ ሳየው ሱስ እንኳን ግዛት ው ሱስ ማለት ይቻላል። በጣም ካለ ሙዚቃ ኢማጅን ማድረግ አልችልም። ላይሰላ አዲስ ሆኝ ሙዚቃ የሌለበት ላይ በጣም ከባድ ነው የሚሆነው። እንደ ሰሚም እንደ ተጫዋችነት እርግጠኛ ነኝ ሱስ የሚሄዱ ይመስለኛል። ፕሮፌሰር ዮናስ የሳይንሱን መነጽር እዚህ ጋር ቀረብ አድርገን እንመልከትበት። ሱስ የሚባለውንም ራሱ እንዴት እንደምንገልጸው በተለይ ከአንጎል አሰራር እና ሱስ ከሚገለጥባቸው መመዘኛዎች አንጻር ሙዚቃ ሱስ ያስይዛል ብለን መውሰድ እንችላለን። ሄኖክ በቅርበት የሚያውቃቸውን ምሳሌዎች ገልጾልናል። ሱስ የሚለው ቃል እንዴት ይተረጎማል? ሱስ የሚለው ቃል የአነጋገር ዘይቤ ሊሆን ይችላል፣ ሀሳብን በአንክሮ ለመግለጽ። አሁን ባለፈው አቶ ለማ መገርሳ ኢትዮጵያዊነት መልእክታቸው ሰው ልብ ውስጥ እንዲገባ ማድረግ ችሏል። ይሄ የአነጋገር ዘይቤ ነው። በሌላ አንጻር ግን ሱስ የሚለው በሕክምና በሳይንስ ሲታይ ግን የተለየ ትርጉም ነው ያለው። ለምሳሌ ሱስ ሲባል አንድን ነገር ከመጠን በላይ በመጠቀም በጤና ላይ በግለሰቡ የህብረተሰብ ኑሮ ላይ በቤተሰብ ላይ ህብረተሰብ ላይ ከፍተኛ ጉዳት የሚያመጣ ከሆነ ነው። ለምሳሌ ያክል አንድ ሁለት መለኪያ መጠጥ ምናልባት መውሰድ ብዙ ላይ ጎዳ ይችላል። እንደሱ ሳናየው ነገር ግን አንድ ሰው አንድ ሊትር ወይም ሁለት ሊትር ሞሊሶ ወይም ካቲካላ በየቀኑ ማታ ማታ ቢጠጣና ከዛ በማግስቱ ስራ መሄድ ካልቻለ፣ ከሚስቱ ወይም ከባሏ ጋር መፋታት ከመጣ፣ ልጆችን ችግር ውስጥ ከከተተ፣ ህብረተሰብ ምናልባትም በስካር መንፈስ ድንጋይ አንስቶ በማጠገቡ የምትሆን ላንድሮቨር መስታወት ቢሰብር ይሄ ነው እንግዲህ ሱስ የሚባለው ከመጠን በላይ ነገር ተወስዶ ሌላም አክሳሪ ችግር ሲኖር ሙዚቃን በዛ አልመድቦም። እንደ ስፖርት ነው የተሻለ እየተጫወተ ይላል። በእርግጥ አንድ ሰው የሙዚቃ መሳሪያ በቀን አስር ሰዓት እየተጫወተ ቤተሰቡን፣ ልጆቹን፣ ስራውን፣ ኑሮውን፣ ሁሉን ነገር ምግብ መብላቱን ምን ምን ስቶሱን ብቻ ካደረገ ይህ እንግዲህ ምናልባት አጠያያቂ ነው። የእናንተን እርዳታ የሚፈልግበት ፈጠራ ግን ብዙ ጊዜ እንደሱ አይመስለኝ። በእርግጥ አንዳንድ በታሪክ ስንሰማ አሁን ሞዛርት ብዙ ሰዓት ተመስቶ በማድረግ ራሱን ችላ በማለት ያለ ጊዜ ተቀጨ በሰላሳ አምስት አመቱ የሚሉ ሰዎች አለው እንግዲህ ማን ያውቃል። ሌላ መሰል አጋጣሚ ሁለታችንም መልሰን የምናገኝበት ከተፈጠረ እናገኛችኋለን። ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን እንግዶቼ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። አድማጮች ባቀረብናቸውም ሆነ ለፕሮግራሙ ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍና በመደወል እንድትሳተፉ እየጋበዝን ለምሽቱ ያልነውን በዚሁ ልንቋጭ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከሶስት ሰዓት እስከ አራት ሰዓት ሀያ ሁለት ሀያ አምስት እና ሰላሳ አንድ ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ በሶስት ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መስጌት አዘጋጅና አቅራቢዎች አሉላ ከበደና ና ቆንጅት ታየ ነን። ለአሁኑ በዚሁ ተሰናበትን። ሰላም በደህና ደሩ።